መዝናኛ ሴት ልጅ መጀመሪያ ራሷ መቀበል አለባት። ማንኛውንም ስራ ስትሰራ ማለት ነው፣ እችላለሁ የሚለውን ነገር እወጣዋለሁ። ምክንያቱም ማንም ከቤተሰብ ጀምሮ ማንም የሚያበረታታሽ ያናህል ተስፋ የሚያደርግብሽ የለም። ከጓደኞች ጀምሮ ፊልም ስራ የግሩፕ ስራ ነው። አሁን የኔ ድርሻ ምንድን ነው? ዳይሬክት ማድረግ ነው እና የወንዶችን ካሜራ ማኑን ወንድ ሊሆን ይችላል ማዘዝ ይኖርብኛል፣ ኤዲት የሚያደርግልኝ በግሩፕ ልንወጣ እንችላለን። ማህበረሰቡ ማዘዝሽን ብዙ አይቀበለውም፣ ግን ማሳየት መቻል አለብሽ። ሰርተሽ ለነጋር እችላለሁ ሳይሆን የሰራሽውን ማሳየት ሴቶች ማሳየት መቻል አለባቸው። ደህና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ቀደም ሲል ያዳመጣችሁት የፊልም ዳይሬክተር አዳነች አድማሱ የሰጠችውን አስተያየት ነበር። አዳነች ባለፉት አስር ዓመታት በርካታ ፊልሞችን፣ ዘጋቢ ፊልሞችንና ማስታወቂያዎችን በመስራት ትታወቃለች። ከስራዎቿ ሁሉም በጣም የታወቀው ያላቻ ጋብቻ የተባለው ፊልሟ ነው። አዳነች ለዚሁ ፊልሟ በ2005 ዓመተ ምህረት እንደ አውሮፓውያኑ ዘመን አቆጣጠር ዋን ወርልድ ሚዲያ አዎርድስ የተባለውን ሽልማት አግኝታለች። አዳነችን ስለ ስራዋ እንድታጫውተን የዛሬው የመዝናኛ ዝግጅታችን እንግዳ አድርገን ጋብዘናታል። የፊልም ዳይሬክተር አዳነች አድማሱ፣ በቅድሚያ ግብዣችንን ተቀብለሽ ጊዜ ስለሰጠሽን እያመሰገንኩ፣ ፊልሞችና ማስታወቂያዎችን በምትሰሪበት ጊዜ በዋነኝነት መነሻ የምታደርጊው ጉዳይ ምንድን ነው? አዎ በብዛት እኔ መጀመሪያም ትሬኒንጉን ሳገኝ ወደ ዳይሬክቲንግ ከመምጣቴ በፊት ሪሰርች ላይ ነው። ሪሰርች ሳደርግ በብዛት ከአዲስ አበባ ውጭ ባሉ ሴቶች ላይ ለምሳሌ ውጤት ማለት ለውጥ ማምጣት የሚችል ትምህርት ላይ ቢሆን፣ ግርዛት ላይ ቢሆን እንደዚህ አይነት ድምጻቸው የማይሰሙ እና ዝም ብዬ እንደ ጋዜጠኛ አይደለም የምሄደው፣ ጓደኛቸው ሆኜ ነው የምቀመጠው። እዛ ቦታ ላይ ለጥናት ስሄድ እንደ ቤተሰብ ሆኜ ነው። በብዛት ከጎዳና ልጆች ካንሰራ ነበር። ችግራቸው የሚወጡበት ነገር ድህነት ነው። ጎዳና የሚያወጣቸው ድህነት ድህነት ነው። ለምንድን ነው ሴተኛ አዳሪ የምትሆነው አንዲት አስራ ሰባት አመት የሆነች ልጅ፣ ለምንድን ነው? ድህነት ነው። ወላጆቿን አታ ነው። እንደዚህ እንደዚህ አይነት ነገሮች ወደ ክፍለ ሀገር ብትሄጂ ደግሞ ያለ ዕድሜ ጋብቻ ከትምህርት፣ ከእውቀት ማለት የተነሳ ነው ያንን የምታየው። እንደገና እንደ ባህል፣ እንደ ሃይማኖት ታስቦ ግርዛት አለ ስቃ ያለ ይሄን ሁሉ የምታየው እና ውስጡ ነኝና ይሄ ችግር የሚሰማኝ አለ። ችግሬን በቃ አሜ ተቀብዬ መኖር አልፈልግም። ይህን ቀይሮኛል። ይሄን ነገር ደግሞ ማዳመጥ ችግሬ ነው፣ መወጣት ፈልጋለሁ። ያለ ምስል ሴት ካለች ያንን በተሰጠኝ ሙያ ባለኝ ቻንስ ይህንን ነገር መስራት ፈልጋለሁ። ለሽልማት ያበቃሽ ያላቻ ጋብቻ የተባለው ፊልምሽ ስለምን ያወሳ? አላዳነች የተሸለምኩበት የአለድሜ ጋብቻ ብቻ ላይ ልጅቷ ያው በሴተኛ አዳሪነት ስራ ላይ ትሰራለች፣ ጎዳና ላይ ማለት ነው። ግን ብዙ የራሷ ሚስጥሮች አሏት። በዛም የኛ የይሉንታ ባህል አለ እሷ የምትኖረው እሷ የምትሰቃየው ስቃይ ያለ ምትፈራው ነገር አለ ቤተሰቦቿ ጋር ያንን የውስጧን ነገር ማውጣት እና ቻሌንጆችን እንዴት ነው ሴት ልጅ በቃ ትችላለች የሚለውን ነገር መቆም ፈልጋለሁ። ከፊልም ዳይሬክተሯ አዳንች አድማሱ ጋር ውይይታችንን ከመቀጠላችን በፊት ያላቻ ጋብቻ ከሚለው ፊልሟ አንዱን ትዕይንት ባጭሩ እናሰማችሁ። ራሴን እንደዚህ ለማጋለጥ እንትን ያልኩት ቤተሰቦቼ በስምንት ዓመት እያሉ ለማላወቀው ሰው የአምስት ዓመት እድሜ ላለው ሰው ዳሩ። ከዛ ከዳሩኝ የዳሩኝ የሚድሩኝ ቀን የሰርግ እለት እንደማገባ ያወቅኩት። ምክንያቱም በእኔ እድሜ እያሉ በስምንት በዘጠኝ ዓመታቸው የተዳሩ በጣም ትልቅ ችግር፣ አሰቃቂ የሆነ ችግር ስለሚገጥማቸው በመውለድ በሚወልዱበት ሰዓት የማህፀናቸውና ሰገራቸውን መቆጣጠራቸውን የሚሰናጠቃል ሲወልዱ ከስንት አንዶቹ ናቸው። ከልታ ታልቅ እድል ገጥሟቸው ከተማ መተ መታፈን የሚችሉት እና መኪና ላይ እንኳን ተሳፍረው ወደዚህ ለመምጣት አይችሉም። ምክንያት ያ ባይሚሮዊ ላይ ተቀረጸ የዳሩን ባልካም ልለምድ አልቻልኩም። ቤተሰቦች ጋር ሲሄድ ቤተሰቦች ትዳር እዛ እንድቀመጥ ይፈልጋሉ። እሱም ቤተሰቦች ለምን ትሄጃለሽ እያሉ ከዛም ሲሄድ ዱላ ነው። ከዚህም ሲሄድ ዱላ ነው። አሁንም እዛው ህይወት ላይ ነው ያለሁት። ከሚገርመኝ በጣም ከመሳቀቀው ነገር እንቅልፍ የጠገብኩበትም እንኳን አላቀም። አሁንም እንቅልፍ እያመረ ይመስላል። አዳነች ፊልሞች ከመስራትሽ ጎን ማስታወቂያም እንደምታወጪ ሰምቻለሁ። ማስታወቂያዎችሽ ለእይታ ከመብቃታቸው በፊት ያለው የስራ ሂደት ምን ይመስላል? ለምሳሌ ብዙ ጊዜ ከሴክስ ወርከርስ ጋር እሰራለሁ ማለት ለዲኬቲ በብዛት ሰርች የላቸዋለሁ ለዋይሳፕ መቶ ፐርሰንት ኮንዶም መጠቀም ምናምን በሚል ያን ብቻ ማስታወቂያ መስራት ሳይሆን ውስጣቸው ያለውን ነገር ማዳመጥ ፈልጋለሁ። ከዛ የሚወጡበትን ነገር ህብረተሰቡ ያለውን አመለካከት እንዲቀይር እነሱም የወጡበት የሆነ መነሻ የወጡበት ይህ አይነት ህይወት ውስጥ የተሰማሩበት የራሱ የሆነ ምክንያት አላቸው። ያንን ማለፍ ስላልቻሉ ነው። እንዴት ነው? ርቀናቸው ነው ወይ ቀርበናቸው? ምን ማድረግ አለብን በሚል የጎዳና ልጆች አሉ። ከእነሱ ጋር ብዙ ስራ ሰርቻለሁ። ላይክ ጎዳና ነው፣ በቃ ዱርጌ ነው፣ ጥሩ ባህሪ የለውም፣ ሱሰኛ ነው ሳይሆን ቀርበናቸው፣ ሴቶቹንም ወንዶቹንም ቢሆን የሆነ ራሳችንን በጣም ቆለለን ከፍ ሳይሆን ውርድ ብለን ውስጥ ያለባቸውን ነገር ማዳመጥ ፈልጋለሁ። ያንን ነገር ነው መስራት እንፈልገው ምክንያቱም አመለካከትን መቀየር። አድማጮች፣ ከአጭር የሙዚቃ ቆይታ በኋላ ከዳንች ጋር ውይይታችንን እንቀጥላለን። እናብራችሁን ቆዩ። አዳነች፣ ፊልም በመምራቱ ስራ ከመሰማራትሽ በፊት የነበረው ሕይወትሽ ቀላል እንዳልነበረ ነው የሰማሁትና ወደዚህ ሙያ ልትገቢ የቻልሽበትን ሁኔታና አጀማመርሽን ባጭሩ ብትገልጭልኝ። በአጋጣሚ ያው ለአንድ አምስት አመት ትሬኒንግ አግኝቻለሁ የማይክረስ የሚባል የመንግስታዊ ያልሆነ ድርጅት ነበረ። ቤዝድ የሆነው ከዩናይትድ ኪንግደም ነው። ከቢቢሲ፣ ከዮርክሼር ቴሌቪዥን ከተለያዩ ቮለንቲር ቲቸሮች ይመጡ ነበር፣ ካሜራ ላይ፣ ዳይሬክቲንግ ላይ፣ የተለያየ ላይ እና በዛ አጋጣሚ የእኔ ድሀ ቤተሰብ ነኝ እና ድሀና መንታ ያላቸውን ያ ድርጅት ይረዳ ነበረ። በዚያ አጋጣሚ እኔም የወንድሞች አሉኝ መንታ እና ድሀ በዛ ላይ አማካኝነት በድርጅቱ እንረዳ ነበረ። ዩዝ ክለብ ነበር። ሃይስኩል ተማሪ ነበርኩኝ እና የዳንስና እንደገና የፊልም እንደዚህ ነበር። የተለያዩ ልጆችን ወስዱ ትንሽ ስምንት፣ አስር ወይ አስራ ሁለት ነበር ሊያሰለጥን የሚችለው እና ብዙ ልጆች ነበሩ ተፈትነው የነበሩት። እኔ በብዛት ወደ ፊልሙ ነበር መሆን የምፈልገው፣ እዛ ላይ ገባው። እንዲም ይሆናል ብዬ አላስብም ምንም በቃ እድል የሌለው ሰው ግን ስ ለመሞከር ማለት ነው። እዛ ውስጥ ከገባው በኋላ ደግሞ ያው የልጅነት ህይወቴንን ያላቀው ደሃ የመጀመሪያ ልጅ ነኝ። ታናናሾች ናቸው ያሉኝ። እናቴም በቃ በራሷ በጣም በጥቂት የምታገኘው ነገር ነበር የምታስተዳድረን። ስለዚህ ተማሪ ሞኚ ቤተሰቦቼን መርዳት አለብኝ። በጣም በችግር ነው ያደግኩት። ይሄ ድል ሲመጣ በቃ አላባከንኩትም። ሁለቱን አመት ሙሉን ፊልም ስራ ተማርን። ሁለቱን አመት ደግሞ ምንመርጣቸው ነገሮች ነበሩ። ዳይሬክተር ነው መሆን የምትፈልጊ ወይስ ኤዲቲንግ ነው ወይስ ካሜራ እና ውስጡ ውስጥ የሚያስደስተን ጀስት ሪሰርች ነው ምናምን ስል ዳይሬክቲንጉንም በዛው ብት ሞክሪው የሚል ነገር ነበረ። እና በጣም ትኩረት የሚመስጄ ነበረ ጥናት ነበር ማድረገው ረዳት እየሆንኩኝ ከነዚህ ሰዎች ጋር ሄድ፣ በቃ ውስጤ ነው የሚገባው። ምንም እኔ ምኞት የለኝም መስማት ያው ያሉትን ችግሮች ከካላቻ ጋ ብቻ። ሌላ የሰራሽው ትልቅ ፊልም አለ የቤት ምሰሶ የሚል ጎንደር ላይ አርባ አምስት ደቂቃ ድራማ ዶክመንተሪ አለኝ። በጣም ነው የምወደው። ኮምፔር እያደረግን ነው ሁለት ቤተሰብ ላይ ሁለቱም ሲነጋገሩ ልጆቹ ላይ የሚያመጣው ምን አይነት ደስተኛ ህይወት እንደሚኖሩ ብቻ የወንድ የበላይነት ብቻ ሲሆን ልጆቹ እሷ ብቻ ሳትሆን ልጆቿ እንዴት እንደሚጎዱ እንደዚህ የሚያሳይ የቤት ምሰሶ ከሚለው የአዳነች አድማሱ ፊልም የተወሰደ አንድ ትዕይንት ቀጥለን እናሰማችው። እኔ እኮ የሚገርመኝ እስካሁን ምን ስሰሬ እንደቆየሽ ነው። ቁርስ አላደረስሽ አሸብር፣ ትላንት ስለ ፀረ ተባይ መድኃኒት ስልጠና ተሳትፈዋል። ለምን መድኃኒቱን አልገዛም? ጥላዬ እኮ መድኃኒቱን ገዝቶ ሲመጣ አይቼዋለሁ። አንቺ ምንድን ነሽ ይህን ጥያቄ የምታነሸው? አሸብር፣ እባክህ አድምጠኝ። መብላት የሚፈልጉ ሰባት ልጆች አሉና ስለዚህ ስራቻችን መወያየት አለብን። አንቺ የምትይው መስማት አልፈልግም። ሴት መሆንሽን የረሳሽ መሰ አ ማረሻውን አቀቢና፣ ሄድብር በጓሮ በቂ መኖ አለን። አንተም ልጆችም ሆናችሁ ታገዛችሁኝ ተጨማሪ ከብቶችንም መግዛት እንችላለን። ስንት ከብት ወይ ንግዝ? ብድሩ ሁለት ሺ አምስት መቶ ብር ነው። አንድ በሬ ብር ስንት ይሸጣል? ሰባት መቶ እስከ ሰባት መቶ አምሳ ብር ይገኛል። ስለዚህም ሶስት በሮችን መግዛት እንችላለን ማለት ነው። ሶስት ከብቶችን መመገብ እንችላለን። ተጨማሪ መኖም ያስፈልገናል። እኔ እንደሚመስለኝ እንችላለን ነው፣ ግን ቅድም እንዳልኩት መኖ በማቅረብ ታጉዙኛላችሁ? አያጉድ። አሸብብ አይዞ፣ ጠንከር በል ወለላ። እንግዲህ ይደክማለች። እኔ እኮ እንዳንተ ጥሩ ሰው መሆን ነበረብኝ። ነገር ግን የማረባ ራስ ወዲያርና ሰነፍ ነኝ። ብዙ መስራት እየቻል አሸብር አውቃለሁ እኮ። አሁን ግን ዘገየ። ልክ እንዳንተ የወለላን ሀሳብ እየተመካከር ነው ብንሰራ ከዚህ ሁላ ችግር አልደርስም ነበር። ስትያቸው ልጆች ሆነ የተጎሳቆሉት። አይዞ ጠንከረበ ለልጆች ያለ የፈጣሪ ያለ እኔ የእነሱን መርዳት አልችልም እና ግዴታ ነው። አዳነች በፊልም ስራ ሙያ ላይ ኢትዮጵያ ውስጥ ብዙ ሴቶች አልተሰማሩም። ብዙዎቹ ወንዶች ናቸው። ካሉት ጥቂቶች አንዷ አንቺ እንደመሆኑሽ መጠን በፊልሙ ስራ ሂደት ላይ ሴቶች በሴትነታቸው ከራስሽ ተሞክሮ በመነሳት የሚያጋጥማቸው ውጣ ውረድ ምን ይመስላል? በመጀመሪያ ደረጃ ምን አምናለው መሰለሽ፣ ሴት ልጅ መጀመሪያ ራሷ መቀበል አለባት ማንኛውንም ስራ ስትሰራ ማለት ነው እችላለው የሚለውን ነገር እወጠዋለው። ምክንያቱም ማንም ከቤተሰብ ጀምሮ ማንም የሚያበረታታሽ ያን ያህል ተስፋ የሚያደርግብሽ የለም። ከጓደኞች ጀምሮ ፊልም ስራ የግሩፕ ስራ ነው። አሁን የኔ ድርሻ ምንድን ነው? ዳይሬክት ማድረግ ነው እና የወንዶችን ካሜራ ማኑን ወንድ ሊሆን ይችላል ማዘዝ ይኖርብኛል። ኤዲት የሚያደርግልኝን በግሩፕ ልንወጣ እንችላለን። ማህበረሰቡ ማዘዝሽን ብዙ አይቀበለውም። ግን ማሳየት መቻል አለብሽ። ሰርተሽ በነገር እችላለሁ ሳይሆን የሰራሹ ማሳየት ሴቶች ማሳየት መቻል አለባቸው። እምቢ በቃ ፍቺ ስትባል አልችልም ብላ መቀበል የለባትም ብዬ ነው የማምነው። አሁን እኔ ባለ ትዳር ነኝ። ተከራይቼ ነው ብርኖር ነበረ። እኔ አመሻለሁ፣ እሱ ቀድሞ ሲገባ አንቺ እኮ ባልሽ ወይስ ሚስትነሽ? በቃ ይሄን ነው ይሄንን ማለፍ መቻል አለብሽ ጠንክራ። ካልሆነ ልክ ነው እኮ ብዬ ከተቀበልኩት መቼም መውጣት አልችልም፣ መቼም መወዳደር አልችልም። እና ሴቷ የመጀመሪያዋ ራሷ ተጠያቂ ናት። በመጨረሻ የሰራሽው ወይም ያወጣሽው ፊልም ምን ነበር? የአንድ አመት ፕሮጀክት ነበረኝ። ማህበራዊ ተጠያቂነት ላይና የድርጅቶች ነው ማለት ፈንድ ያደረገው ከሆላንድ ጋር በመተባበር የኢትዮጵያ መንግስት አለ ወርልድ ባንክ ነው ፈንድ ያደረገው ለዚህ ማለት ነው። ማህበራዊ ተጠያቂነት ህብረተሰቡ ምንድን ነው የሚጠበቅበት፣ መንግስት ምንድን ነው የሚጠበቅበት እና እነዚህ ስቴክሆልደር ዲሲሽን ሜከሮች መሀል ላይ በሶስቱ ማለት ነው እነሱ ምንድን ነው የሚጠበቅባቸው የሚለውን በሂደት ፕሮሰስ ነው የመጀመሪያ አለ የሚቀጠላለ በአብዛኛው በአራቱም ሪጅን ላይ ክልሎች ላይ ኔ የሰራሁት። ለምሳሌ ኦሮሚያ ላይ ግብርላ ነው የሰራ ነው። አማራ ክልል ላይ ጤና ላይ ነው የሰራ ነው። ወደ ስልጤ ዞን ደግሞ ውሃ ላይ ኔ የሰራ ነው። አዲስ አበባ ላይ ትምህርት ላይ ነው የሰራነው። ፍሬውን ውጤቱን በተመለከተ ፋይናሉ የአርባ ደቂቃ ነው። እሱን ጨርሻለሁ። አዳነች፣ ለወደፊቱ በእቅድ የያዝሽው ስራ አለ? ለፊውቸር ፊልም ስክሪፕት አለኝ አሁንም፣ አሁን እዛ ላይ ሪሰርች ያው፣ ኬንያ ላይ ነው ስለ ማሳይ ማህበረሰብ መስራት የፈለግኩት አለ እና እሱ ላይ ገና ገና ነኝ፣ እየሰራው ነው ስክሪፕቱ ላይ እየሰራውበት ነው ገና። የፊልም ዳይሬክተሯ አዳነች አድማሱን ከልብ እያመሰገንኩ ዝግጅታችንን እዚህ ላይ አበቃለሁ። እስከሚቀጥለው በደህና ቆዩን።